አሜሪካና ሕዝቧ በመላዋ ዩናይትድ ስቴትስ የሚኖሩ የእስልምና እምነት ተከታዮች በአገሪቱ ታሪክ ከምንጊዜውም የከፋ በሆነው በዚህ በሰሞኑ ጥቃት ላለቁት ሰዎች የሻማ ማብራትና የጸሎት ስነ ስርዓቶችን ተካፍለዋል። ድርጊቱን የፈጸመው ታጣቂም በማውገዝ ድምፃቸውን አሰምተዋል። ማይክ ሱሊቫን እና እንዲሁም ኤልዛቤት ሊ ያጠናቀሯቸውን ዘገባዎች ቆንጅታየ ለምሽቱ አሜሪካና ህዝቧ እንዲህ አቀናብረዋለች። ወቅቱ የእስልምና ሃይማኖት ተከታዮች ቀኑን ሙሉ ጾመው ማታው ላይ የሚያፈጥሩበት ከዚያም በላይ በጸሎት የሚያሳልፉት ጊዜ ነው። በዚህኛው የሮመዳን ወቅት ታዲያ በዩናይትድ ስቴትስ ዙሪያ ያሉ ሙስሊሞች ድምፃቸውን የሚያሰሙበትም ሆኗል። ዊ ኤክስፕሬስ ኦውር ኢንኢኩቪቮካል አንድ ቶታል ኮንዴምኔሽን ኦፍ ዚስ አክት። ይህንን ድርጊት ያላንዳች ማወላወል ሙሉ በሙሉ የምናወግዘው መሆናችንን እንገልጻለን ነው ያሉት ሂዳብ ታሪፊ የደቡባዊ ካሊፎርኒያ የእስልምና ማዕከል አባሏ ባለፈው ሳምንት ፍሎሪዳ ክፍለ ሀገር ኦርላንዶ ከተማ በሚገኝ የምሽት የዳንስ ክበብ ኦማር ሳዲኪ ማቲን የተባለውና እንደ ጸጥታ ባለስልጣናት ጥቃቱን እየፈጸመ ሳለ የእስልምና መንግስት ነኝ ለሚለው ቡድን ታማኝነቱን የገለጸው ታጣቂ የፈጸመውን ተግባር ሲያወግዙ ነው የተሰሙት። ከሎስ አንጀለስ እስከ ዋሽንግተን ባሉ ከተሞች ሙስሊሞች የዚህ ታጣቂ ተግባር የእኛን እምነት አይወክልም ሲሉ አውግዘውታል። ከቨርጂኒያ ሁሴን ጎል If you are a person of the faith and you have the love of your creator in your heart. ሃይማኖት ያለው ሰው ፈጣሪውን ከልቡ የሚወድ ሰው ልቡ ለፈጣሪው ባለው ፍቅር የተመላ ሰው ለጥላቻ ቦታ የለውም። እንዲህ ያሉ ሰዎች ወንጀለኞች ናቸው። አላማቸውን ለማሳካት የፈለጉትን ምክንያት ነው የሚደረድሩት። ከላስ ቬጋስ ከተማ ደግሞ ጄሲ ስፓህ ለዩናይትድ ስቴትስ ምክር ቤት አባልነት ሊወዳደሩ በእጩነት የቀረቡ ሙስሊም አሜሪካዊ ናቸው። ያ ነፍሰ ገዳይ እኔን አይወክለኝም ብለዋል። That person does not speak for me. therefore I ያ ሰው እኔን አይወክልም ስለዚህ እኔ እሱ ለፈጸመው ተግባር ይቅርታ የምጠየቅበት ምክንያት የለም እኛ እንደ ሙስሊም ማህበረሰብ የምንናገረው በራሱም በአሜሪካውያን ሙስሊሞች በጠቅላላ ስም ነው በዚህ ድርጊት እንደማናቸውም የአገሪቱ ህዝብ ሁሉ ተደናግጠናል አዝነናል ተጎድተናል የኦርላንዶ ነዋሪ ታሪክ ራሺድ በበኩላቸው ያነፍሰገዳይ እኔ ቀውስ ብዬ ነው ብጠራው የመመርጠው ይላሉ። we should not call him a muslim uh, because muslim uh, don't don't kill ሙስሊም ብለን ልንጠራው አይገባም ምክንያቱም ሙስሊሞች ነፍሰ ገዳይ አይደሉም። ሙስሊሞች በሰላም መኖር የሚወዱ ናቸው። ቁርአን የሚያስተምረን ከሌሎች ማህበረሰቦች ጋር ተከባብሮ መኖር ነው። በዋሽንግተን በተካሄደ የሻማ ማብራትና የጸሎት ዝግጅት ላይ ደግሞ ተመሳሳይ ጾታ አፍቃሪ ለሆኑ የእስልምና እምነት ተከታዮች መልእክት ተላልፏል። አቢሃ ቢልጋርሚ የዝግጅቱ አስተባባሪ ናቸው። የውይይቱ ትኩረት ማነጣጠር ያለበት ተመሳሳይ ጾታ አፍቃሪ የሆኑ ሙስሊሞችን ነው ይላሉ። ድምጻቸው ይሰማላቸው። እንደ አጋር እኔ ላደርግ የምችለው ነገር ቢኖር መድረኩን መስጠት ብቻ ነው ብለዋል። በሎስ አንጀለስ ከተማ የሚገኘው የደቡባዊ ካሊፎርኒያ የእስልምና ማዕከል በበኩሉ ባካሄደው የጸሎትና የሰለባዎቹ መታሰቢያ ዝግጅት ለሁከተኛ ጥንፈኞች መልእክት አስተላልፈዋል። ሳላም አልማርያቲ የሙስሊማዊ ጉዳዮች የህዝብ ግንኙነቱ አስተባባሪ ናቸው። ለእግዚአብሔር የምታምን ከሆነ በሰው ልጆች እኩልነት ማመን አለብህ። የሰብአዊ ፍጡራንን ሁሉ ክብር መጠበቅ አለብህ። እኛ ለዚያ ሃይማኖት እንጂ ሃይማኖቱን መጠቀሚያ ለሚያደርጉ የቆምን አይደለንም። አይሲስ፣ አንተ አጸያፊ አስነዋሪ ነህ። በሎስ አንጀለስ ከተማ የኦርላንዶ ነፍሰ ገዳዮች ሰለባዎች የስም ዝርዝር በእውቋ አሜሪካዊት ድምጻዊት ሌዲ ጋጋ ነበር የተነበበው። ድጋፋቸውን ለመግለጽ ከወጡት ውስጥ በስፍራው የተገኙ ራያን ሲፍረማን እንዲህ ሲሉ ተናግረዋል። እንደ እውነቱ ከሆነ ያለን ብቸኛ መሳሪያ ይኸው ነው። ምክንያቱም የጦር መሳሪያ መጥፎ ሰዎች እጅ ይገባል፣ ያገኙታል። ያን ፈጽሞ ልናቆሙ አንችልም። የኦርላንዶ ግድያ አገር በቀል ሽብርተኝነት መሳሪያ እጃቸው ሊገባ ከቶም የማይገባ ሰዎች እጅ ውስጥ ከመግባቱ ጋር የተያያዘ ጉዳይ ሆኖ እያነጋገረ ነው። ኦመር ማቲን አእምሮ የተቃወሰ ሰው ነበር የሚሉም አሉ። ፐልስ በሚባለው የምሽት ክበብ ለመዝናናት የታደሙ የሚበዙት ወጣቶችን በጥይት እየረፈረፈ ሳለ በዚያው መሀል ለጽንፈኛው እስላማዊ ቡድን ታማኝነቱን እንደገለጸ ተነግሯል። በጸሎትና መታሰቢያ ስነ ስርዓቱ ላይ የተገኙ የአይሁድ እምነት ሃይማኖታዊ መሪ ራባይ ሮቢን ፖዶልስኪ አንዱ የሚያናድደኝ ሃይማኖትን የሰውን ልጆች ለማጥቃት መጠቀሚያ የማድረጉ ነገር ነው ብለዋል። አድማጮች፣ አሜሪካና ህዝቧን ነበር አድማጮች የተከታተላችሁት አሁን።